በኢትዮጵያ ተከስቶ የነበረው ድርቅ የአየር መዛባት ሂደት ኤልኒኞ የሚባል መጠሪያ ሲኖረው እንደገና በተገላቢጦሹ የጎርፉን ማጥለቅለቅ ላኒኛ ተብሎ በዓለም አቀፉ ደረጃ ተሰይሟል። አሁን ባለበት ደረጃ ከ10.2 ሚሊዮን ተጋላጭ ሕዝብ ቁጥሩ በ500 ሺህ ይቀንሷል ቢባልም ከያዝነው የክረምት ወራት ቀጥሎም የእርዳታ ስራዎች አስፈልጓል። ለእርዳታው ተግባር ከመንግስት የአደጋ ስጋት ስራ ኮሚሽን የዓለም አቀፉ ተቋማትና ለጋሽ ድርጅቶች በተቀረጸው የተግባር ሰነድ ላይ ተወያይተዋል። በብሔራዊ አደጋ ስጋት ሥራ አመራር ኮሚሽን የሕዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ ደበበ ዘውዴ ስለ ሰነዱ ይዘት የሚሉት ይሄ ጥናት እንግዲህ በዓመት ሁለቴ ይደረጋል። አንዱ የመኸር አሰስመንት የሚባለው ነው። ሁለተኛው የበልግ ነው። እንግዲህም የተካሄደው የበልግ አሰስመንት ነው። ይሄ የበልግ አሰስመንት ሲካሄድ እንግዲህ በአጠቃላይ በሀገሪቱ ውስጥ ያለውን የእርሻ ሁኔታ የሰብል፣ የእንስሳት፣ የሰው ጤና ሌሎችንም ሁኔታዎች አካቶ የሚካሄድ ነው። እርዳታ ፈላጊው ሕዝብ ከዚህ ጥናት በመነሳት ከይድረሱልኝ ተግባራት ምን ይጠብቅ? እርዳታ ፈላጊው ሕዝብ ቁጥር ኤልኒኖ ባስከተለው ክስተት የዝናብ እና የበልግና የመኸር ዝናብ እጥረት በመታየቱ 10.2 ሚሊዮን ህዝብ ለችግር ተጋልጦ ነበር። ይሄ አሁን በተደረገው ግን ያቀንሶ ወደ 9.7 ሚሊዮን ነው የሆነው። ለዚህም እንግዲህ ምግብና ምግብ ነክ ያልሆኑ በሌሎችም በጤናው ዘርፍም የሚያስፈልጉ በሌላውም አልሚ ምግቦች የሚያስፈልጉት ሁሉ እንዲቀርቡ የሚደረግበት ስራ ነው የተሰራው። የሚያስፈልገውን እርዳታ ለማሟላት በረጋሽ ድርጅቶች በኩል የማሰባሰቡ ሂደት አጥጋቢ ይሆን ለሚለው አቶ ደበበ በመቀጠል የመንግስታቱ ህብረት፣ ሌሎችም እንጂዎች የሚመለከታቸው አካሎች በተሳተፉበት ይሄ እንዲገለጽ ሰነዱ ይፋ በሆነበት ጊዜም ድጋፍ እናደርጋለን ይላሉ። ድጋፋቸው መቼ እንደሚደረግ ግን የሚገልጹበትን ነገር በቀጣይ የምንሄድበት ነው የሚሆነው ከዓለም አቀፉ ድርጅት በዋናነት የአስተባባሪ ተዋናይ በሆነው በዓለም አቀፍ የምግብ ድርጅት በምህጻረ ቃሉ ደብሊው ኤፍ ፒ በኩል የሰብአዊ እርዳታ ጥሪውን በሚመለከት የድርጅቱ ምክትል ኃላፊ ሳሚር ዋን ማሊ በበኩላቸው 7 ሚሊዮን 6 መቶ ሺህ እርዳታ ፈላጊዎች ከ10 ሚሊዮን ነጥብ ሁለት ውስጥ ቀንሰዋል ቢባልም ይህንን ያህል ነው የሚባልም አይደለም። ስለዚህ በእኛ አካሄድ አጠቃላዩ ዘጠኝ ሚሊዮን ሰባት መቶ ሺህ በሚለው ቁጥር ላይ የምንንቀሳቀስ ይሆናል። ከሌሎች የእርዳታ ሰጮች ጋር ትዳምረን ከሰባት ሚሊዮን በላይ የተረጂዎች ብለን ቁጥሩን ይዘናል። ድርቅ ላጠቃቸው 132 ሚሊዮን ዶላር የሚያስፈልግ ሲሆን በተያዥ ጉዳዮች ላይ በዝርዝር ለመስራት ግን አስፈላጊ የሚሆነው 150 ሚሊዮን ዶላር ነው። የዝናብ እጥረት ቢያጋጥምም ስንኳ በእቅዳችን የተያዘውን ማሟላት ይጠበቅብናል። ከለጋሽ ድርጅቶች ከመንግሥት ተቋማትና ከሌሎችም ጋራ በጋራ የምንሰራው ስለሆነ ከባድ የሆነ ፈተና ተደቀመብናል ማለት ነው ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቬላ ራዲዮ ከአዲስ አበባ።